sport. ጤና ይስጥልኝ አድማጮች፣ በርካታ ጨዋታዎች በተሰረዙበት የእንግሊዝ ፕሪሚየር ሊግ የሳምንቱ መጨረሻ ግጥሚያዎች ማንቸስተር ሲቲ እና አርሰናል ተጋጣሚዎቻቸው ላይ አራት አራት ግቦችን ከመረብ አሳርፏል። በትናንቱ ጨዋታ ሶስት ተጨማሪ ነጥቦችን መሰብሰብ የቻለው ማንቸስተር ሲቲ መሪነቱን እንዳስጠበቀ ነው። ከረፍት መልስ አንድ ተጫዋቹ በቀይ ካርድ ከሜዳ የተሰናበተበት ሊቨርፑል በብርቱ ፍልሚያና ተጨማሪ እድል ነጥብ ተጋርቶ መውጣት ችሏል። ከመሪው ጋር ያለው ነጥብ ግን ከአንድ ወደ ሶስት ከፍ ብሏል። በጀርመን ቡንደስ ጋ ባየር ሚንሽን መሪነቱን እንዳስጠበቀ ነው። አብራችሁን ቆዩም። በቅድሚያም አትሌቲክስ። በሳምንቱ መጨረሻ በዓለም ዙሪያ በተከናወኑ የአትሌቲክስ ፉክክሮች ኢትዮጵያውያን እንደተለመደው ድል ቀንቷቸዋል። ጣሊያን ውስጥ በተከናወነው የሲታ ዴላ ሲታ ሙራታ ግማሽ ማራቶን የሴቶች ፉክክር አዲስ አለም በላይ 1 ሰዓት ከ12 ደቂቃ ከ7 ሰከንድ በመሮጥ አንደኛ ደረጃን አግኝታለች። ስፔን ውስጥ በተደረገው የኢንተርናሲዮናል ዲቬንታ ዲቫኖስ አገር አቋራጭ 1575 ሜትር ውድድር ደግሞ 32 ደቂቃ ከ37 ሰከንድ የሮጠው ንብረት መላክ በወንዶች ፉክክር ሁለተኛ ወጥቷል። በተመሳሳይ የሴቶች 7975 ሜትር ፉክክር ልቅና አምባው በ29 ደቂቃ ከ53 ሰከንድ ሁለተኛ ደረጃን ይዛለች። በታይዋን የታይፒ ማራቶን ውድድር በወንዶች ደምቀ ካሳው 2 ሰዓት 11 ደቂቃ ከ41 ሰከንድ በመሮጥ አንደኛ፣ እንዲሁም መሰረት አራጋው በ2 ሰዓት ከ14 ደቂቃ 59 ሰከንድ ሁለተኛ ደረጃን ይዘው በድል አጠናቋል። በሴቶች ደግሞ አለምፃ ያሰፋ 2 ሰዓት ከ30 ደቂቃ 44 ሰከንድ በመሮጥ አንደኛውን አሸንፋለች። በዚህ ውድድር ገላኔ ቡልቡላ በ2 ሰዓት ከ38 ደቂቃ 55 ሰከንድ ሰባተኛ ደረጃን ይዛ አጠናቃለች። ጃፓን በተደረገ የሳኒዮ ሴቶች ግማሽ ማራቶን ውድድር ደግሞ ዘይቱና ሁሴን በ1 ሰዓት ከ9 ደቂቃ 31 ሰከንድ አንደኛ ደረጃ፣ ደስታ ቡርቃ በ1 ሰዓት ከ9 ደቂቃ 31 ሰከንድ ሁለተኛ ደረጃን ይዘው ድል ማስመዝገባቸውን ከኢትዮጵያ አትሌቲክስ ፌዴሬሽን ያገኘ ነው መረጃ ይጠቁማል። Good question. ኮስታሪካ በምታዘጋጀው እድሜያቸው ከ20 ዓመት በታች የሴቶች የዓለም እግር ኳስ ዋንጫ ግጥሚያ ለመግባት የኢትዮጵያ ብሔራዊ ቡድን መንገዱን እያመቻቸ ነው። አርብ ዕለት በአበበ በቂላ ስታዲየም በተደረገው የማጣሪያ የመልስ ግጥሚያ ቦትስዋናን አምስት ለአንድ በድምሩ ስምንት ለሁለት በማሸነፍ ወደ ቀጣይ ዙር ያለፈው የኢትዮጵያ ቡድን በቀጣይ ዙር ታንዛኒያን ይገጥማል። ለመሆኑ ብሔራዊ ቡድኑ አቋሙ ምን ይመስላል? የናሁ ቲቪ የስፖርት ክፍል ኃላፊ ጋዜጠኛ አሸናፊ ዘለሌ ከቡድኑ ጋር በተለያዩ ሁሉም ሀገራት ተጉዞ ቡድኑን በቅርበት ተከታትሏል። እንግዲህ የኢትዮጵያ ብሔራዊ ቡድን በወንዶቹ ነው በሴካፋ ውጤታማ ጊዜ አሳልፏል የምንለው በአሰልጣኝ አስራት ኃይሌ ዘመን፣ በአሰልጣኝ ሰውነት ቢሻው ዘመን የነበሩትን እነኛ የወንዶቹን ብሔራዊ ቡድኖች የውዱ ነበር እስከዛሬ በምስራቅና መካከለኛው አፍሪካ ዋንጫ ላይ በተደጋጋሚ ሚዲያዎቻችንም ስንሰብክ የነበረው። አሁን ደግሞ በትናንሾቹ ነው የተለየ ታሪክ መሰራት የጀመረው። እጅግ በጣም አስገራሚ የሚሆነው ደግሞ እነኚህ ከዓመት በታች ብሔራዊ ቡድን ተጫዋቾች ብዙም በክለባቸው ውስጥ አስተዋጽኦ እንዲያደርጉ ያልተፈቀደላቸው፣ ነገር ግን ብሔራዊ ቡድን መጥተው ሀገርን ማገልገል ምን ያህል ስሜቱ ከባድ እንደሆነ ለሌሎች ያስተማሩበት ትልቁን ምዕራፍ የከፈቱበት ነው። እሱን ልበልና ብሔራዊ ቡድኑ የተለየ የሚያደርገው ልጆች ውስጥ ያለው ስሜት ነው። ልጆቹ የሀገራዊ ስሜት የሚባለውን ነገር በሰፊው ውስጣቸው ትመለከታለ። ለውጤታቸው ማማር በነገራችን ላይ ትልቁ አስተዋጽኦ ይሄ አሁን የምነግርህ ነገር ነው፣ ሀገራዊ ስሜት በውስጣቸው መኖሩ ነው። ሁለተኛ በአሰልጣኞቻቸው የሚሰጣቸውን መመሪያ ወይንም ደግሞ ሁሉንም ነገር በአግባቡ ለመተግበር ነው እንጂ ለማሾፍ ወይንም ለማልገጥ ሜዳ ላይ የሚያደርጓቸው እንቅስቃሴዎች የሉም። የአንዷ ውጤት መበላሸት ለሌላኛዋ፣ የአንዷ ኳስ መበላሸት ለሌላኛዋ ልጅ ፈተና እንደሚሆንባት በደንብ ታውቃለች እና በጋራ አንድነታቸውን ይዘው መቆየታቸው ወይም ደግሞ አብረው ሲጓዙ፣ አብረው ሲበሉ ይሄ ቲም ስፕሪት የምንለውን ነገር ሌሎች ቡድኖች ላይ የማታየውን ነገር ልጆቹ ላይ ማየታችን እንደ አንድ ጠንካራ ጎን ልናየው እንችላለን። ሌላው አሰልጣኝ የአሰልጣኞቻችን ብቃትን በአግባቡ ያሳዩበትም ነው ብዬ አስባለሁ። እንደምታስታውሰው ወጣት አሰልጣኞች ናቸው እዚህ ቲም ውስጥ ያሉት። ዋና አሰልጣኙ ፍሬው ኃይለ ገብርኤልን ብታየው በራሱ በኮችንግ ላይሰንስ የዳበረ ልምድ ያለው፣ በተመሳሳይ ደግሞ በአለማ ዩኒቨርሲቲ ውስጥ ገብቶ በድግሬ የተመረቀ ልጅ ነው። የኢትዮጵያ ብሔራዊ ቡድን ከሰላሳ አንድ ዓመት በኋላ ለአፍሪካ ዋንጫ ሲያልፍ ደግሞ ቅታው የሚባል አሰልጣኝ ነበር። የግብ ጠባቂዎች አሰልጣኝ ማለት ነው። ቅጣው ከሰላሳ አንድ ዓመት በኋላ አሰልጣኝ ሰውነት ቢሻው ይዘውት የነበረው ቲም ውስጥ እነ ጀማልን እነ ሲሳይ ባንቻን ሲያሰራ የነበረ ትልቅ አሰልጣኝ ነው። በአየር ኃይልና በኢትዮጵያ ብሔራዊ ቡድን ውስጥ ተጫውተው አሳልፏል። ልምድ አለው። የግብ ጠባቂነቱን ሚና የሚወጣ ነው። በተመሳሳይ የድሬዳዋ ከነማ አሰልጣኝ ቀድሞ በተለያዩ ክለቦች ውስጥ መጫወት የቻለችው እሷም እንደዚሁ ልምድ አላት ከምንላቸው አሰልጣኞች መካከል ናት። ብዙአየው ትባላለች። ብዙአየው ጀበሩ እነኚህ ናቸው እንግዲህ ለቲሙ ትልቁን መሰረት የሚጥሉት። ከዛ ባለፈ ኮቺንግ ስታፉ ተደማምጦ አብሮ መስራት መቻሉ ልጆቹ ላይ ቅድም እንዳልኩ የሀገር ስሜትን አገሪቷ ያለችበትን ሁኔታ ተረድተው እንዲጫወቱ ማድረጋቸው ለውጤታቸው ትልቅ መሰረት ጥሏል ብዬ አስባለሁ። ቀደም ብለህም እንደጠቀስከው በሴካፋ ዋንጫ አሸንፈው ሲመጡም ነበርክ ኡጋንዳ። ከዛ ባሻገር አሁንም ቦትስዋናን አምስት ለአንድ አሸንፈው በድምሩ ስምንት ለሁለት ነው አበበ ቢቂላ ተጫውተው በድምሩ ያለፉት እንግዲህ በቀጣይ የሚጋጠሙት የሚገኙት ከታንዛኒያ ጋር ነው። ታንዛኒያ ደግሞ አንድ ለአንድ ነው የተለያየችው። ቅዳሜ እለት በድምር አራት ለሶስት ውጤት በሆነ ውጤት ነው ያሸነፈችው። እንግዲህ በአጠቃላይ ውድድሩን ስትመለከት ስትቃኘው፣ እስካሁን ድረስ ከነሱ ጋር ሲፎካከሩ የነበሩ ቡድኖች፣ የአፍሪቃ ሀገራት በእድሜም ሊሆን ይችላል፣ በጨዋታ ብቃትም፣ በአጠቃላይ በቡድኑ መዋቅር ስታነጻጽረው እንዴት ነው የኢትዮጵያ ብሔራዊ ቡድን ከሌሎቹ ጋር? ወደፊትስ ተስፋ አለን ወደ ኮስታሪካ ለማለፍ? እንግዲህ በእግር ኳስ ልክ በዘጠና ደቂቃ ሂደት ውስጥ የምትየብ ነው ወይንም ደግሞ ገምተህ የምትገባው ነገር ልክ አይሆንም ይላሉ አሰልጣኞች። ምክንያቱም ሜዳ ላይ በእያንዳንዷ ሰከንድ ጥንቃቄ ጉድለት ካለብህ ወይንም ኮንሰንትሬሽን ላይ እምታጣ ከሆነ ውሳኔ ዋጋ ሊያስከፍልህ ይችላል። ወይንም ደግሞ ጠንካራ ስነ ልቦና ካለ ደግሞ ሜዳ ላይ ልክ ኡጋንዳን ስናሸንፍ የነበረው አይነት ስሜት ይፈጠራል ብለህ ማንሳት ትችላለህ። የብሔራዊ ቡድኑ ሁኔታን ስትመለከት ከሌሎች የአፍሪካ ሀገራት ጋር ቡድናችን እንደማያንስ ያየንበት ነው። እንደውም የእድሜ ልዩነቱ በሴካፋ ላይ ስናየው በጣም የተለጠጠ ነው። የኡጋንዳ ብሔራዊ ቡድንን ብታይ፣ የታንዛኒያን ብታይ፣ ብሩንዲን ብታይ፣ ሌሎቹንም ብታይ እንደዚህ በእድሜ ልዩነት በጣም የሰፋ ልዩነት አለን። ያ ማለት ግን እኛ ጋም የእድሜ ልዩነት የለም እያልኩ አይደለም። ምክንያቱም ከሀያ አመት በታች የሚባለው ነገር ከሀያ አመት በታች ብቻ መሆን ስለሚጠበቅበት ማለት ነው። ከሌሎቹ የአፍሪካ ሀገራት ጋር ስታወዳድራቸው የእኛ ልጆች ፕራክቲካል ዲሲፕሊን ላይ በጣም የተሻሉ ናቸው። አሰልጣኞቻቸው የሚሰጧቸውን መመሪያ መተግበር ላይ በጣም የተሻሉ ልጆችን እመለከታለን። የኮስታሪካው የዓለም ዋንጫ ላይ እንግዲህ ኡጋንዳ ብሔራዊ ቡድንን አይተነዋል። የታንዛኒያን ብሔራዊ ቡድን የሚያልፉ ከሆነ እነኝ ልጆች በነገራችን ላይ የታንዛኒያ ብሔራዊ ቡድንንም እዛ አንድ ለዜሮ በሆነ ውጤት አሸንፈነው መምጣታችን የሚታወስ ነው። ይህንን ሁለት ለአንድ በሆነ ውጤት አሸንፈነው መምጣታችን የሚታወስ ነው። ሁለት ለአንድ የተሸነፈው ቡድን ደግሞ አሁን በጣም በጠንካራው ሁኔታ ተዘጋጅቶብን እንደሚመጣ ምንም ጥያቄ የሌለው ነገር ነው የሚሆነው። ስለዚህ እሱን ጥንቃቄ ውስጥ አሰልጣኞቹም ሲማከሩ የሰማሁበት አጋጣሚ አለና ጥንቃቄ ይደረጋል። ከዛ ባለፈ ቀጣይ የሚሆነው ከጋና ወይንም ደግሞ ከኡጋንዳ ፊጋር ጋር ነው የሚሆነው። የኡጋንዳ ብሔራዊ ቡድን በጣም ጠንካራ ብሔራዊ ቡድን እንደሆነ አይተነዋል። በአስር ልጅ ተጫውተን አሸንፈን እንደወጣንም ይታወቃል። ያውም ቀይ ካርድ ግብ ጠባቂ ወጥቶብን፣ አሰልጣኝ በቀይ ካርድ ተባሮበት እንደወጣ ቡድኑ የምታስታውሰው ነው። እነኝን ሁሉ ፈተናዎች አልፎ ኡጋንዳ ላይ በሜዳቸው ዋንጫነት ቀናቸው እንደመጣን የምናስታውሰው ነገር ነው። ይህ ማለት ግን ተኩራርተን እንድትቀመጥ የሚያደርግ አይደለም። ቅድም እንዳልኩ እግር ኳስ የዘጠና ደቂቃ ሂደት ነው። የደርሶ መልስ ጨዋታ ነው የሚሆነው ሶስተኛውን ዙር እንዳለፍ ነው ሁሉ በተመሳሳይ ደግሞ የሚጠብቀን ሌላ ፈተና ይኖራል፣ በእግር ኳሱ ማለት ነው። ስለዚህ እሱ ነገር ዋጋ እንዳያስከፍለን ጥንቃቄ ካደረግን ከሌሎች የአፍሪካ ሀገራት በተሻለ መርዱ መሳት እንችላለ። ፕሪሚየር ሊግ ትናንት ማንቸስተር ሲቲ ኒውካስል ዩናይትድን አራት ለዜሮ ሲያሸንፍ፣ አርሰናል ተጋጣሚው ሊድስ ዩናይትድን አራት ለአንድ ድል አድርጓል። ቼልሲ ከወልፍስ ጋር ያለምንም ግብ ተለያይቷል። ብርቱ ፉክክርና በርካታ የመከኑ የግብ እድሎች በታየበት የትናንቱ ግጥሚያ ሊቨርፑል ከቶትናም ጋር ሁለት እኩል ተለያይቶ ነጥብ ተጋርቷል። ሀሪኬን 13ኛው ደቂቃ ላይ ነበር የመጀመሪያዋን ግብ ለቶትናም ያስቆጠረው። ሊቨርፑል በ35ኛው ደቂቃ ላይ አቻ የምታደርጓን ግብ አግኝቷል። ዲዮጎ ጆታ በጭንቅላት ገጭቶ ከመረብ ያሳረፈው ግብ ድንቅ ነበር። ከሜዳ ውጭ የተጋጠመው ሊቨርፑል በ ስድሳ ዘጠነኛው ደቂቃ ላይ በአንድሪው ሮበርትሰን ግብ ሁለት ለአንድ መምራትም ችሎ ነበር። 77ኛው ደቂቃ ላይ ግን ይኸው አንድሪው ሮበርትሰን በሰራው ጥፋት በቀይ ካርድ ከሜዳ ተሰናብቷል። ዳኛው ቀይ ካርድ የሰጡት የቪዲዮ ረዳት ምስሉን ደጋግመው ከተመለከቱ በኋላ ነበር። ሮበርትሰን በእርግጥም ከኳስ ጋር የተጋጣሚውን ሁለት እግሮች ተንሸራቶ ለመጨርገድ ያደረገው ሙከራ ቀይ ላይ የሚያሰጠው ነው። ሆኖም ሀሪኬን ቀደም ሲል ሮበርትሰን ላይ ተመሳሳይ ጥፋት በሰራበት ወቅት ለምን ዳኛው በቪዲዮ ረዳት ምስል ታግዘው ጥፋቱን አላዩም ሲሉ የሊቨርፑል አሰልጣኝ የርገን ክሎፕ ንዴታቸውን ገልጧል። በዚህም የተነሳ በዳኛው ቢጫ ካርድ ተሰጥቷቸዋል። አሰልጣኙ ከመበሳጨት ይልቅ ግን ሁለት መዳፎቻቸውን አጋጥመው ስላቅ በተሞላበት ሁኔታ ለምስጋና ጎንበስ ብሏል። በእርግጥም በቀይ ከሜዳ የተሰናበተው ሮበርትሰን ላይ የቶትናሙ ሀሪኬን ጥፋት ሰርቶበት ነበር ነበር። በወቅቱ ግን ዳኛው ጨዋታው እንዲቀጥል ነው ያደረጉት። ምናልባት የቪዲዮ ረዳት ምስል ቢመለከቱ ኖሮ ኬንም ከሜዳ በቀይ ካርድ ሊሰናበት ይችል ነበር። ሁለቱም አሰልጣኞች ተጫዋቾችን ቢቀይሩም ውጤቱ ግን ሊቀየር አልቻለም። በዚህም መሰረት የፕሪሚየር ሊጉን ማንቸስተር ሲቲ በአርባ አራት ነጥብ ይመራል። ሊቨርፑል በአርባ አንድ ይከተላል። ከወልፍስ ጋር ያለምንም ግብ የተለያየው ቸልሲ 38 ነጥብ ይዞ ሶስተኛ ደረጃ ላይ ይገኛል። ቅዳሜ ዕለት ሊድስን አራት ለአንድ ያሸነፈው አርሰናል 32 ነጥብ ይዞ በአራተኛ ከፍተኛ ደረጃ ይከተላል። አንድ ተስተካካይ ጨዋታ የሚቀረው ዌስትሃም ዩናይትድ በ28 ነጥብ አምስተኛ ሲሆን ሁለት ተስተካካይ ጨዋታ የሚቀረው ማንቸስተር ዩናይትድ 27 ነጥብ ይዞ ስድስተኛ ደረጃ ላይ ሰፍሯል። ሶስት ተስተካካይ ጨዋታ የሚቀረው ቶትናም በበኩሉ በ26 ነጥቡ ሰባተኛ ደረጃ ላይ ይገኛል። በርንሌ 11፣ ኒውካስልና ኖርዌች 10 ነጥብ ይዘው ከ18ኛ እስከ 20ኛ ደረጃ ከታች ተደርድረዋል። በሳምንቱ መጨረሻ ላይ በኮሮና የተነሳ አምስት ጨዋታዎች ለሌላ ጊዜ ተላልፈል አሳልፏል። ቡንደስሊጋ በጀርመን ቡንደስሊጋ መሪው ባየር ሚንሽን ቮልስቡርግን አርብ ዕለት አራት ለዜሮ ድል አድርጎ ነጥቡን አርባ ሶስት አድርሷል። ለባየር ሚንሽን ግቦቹን ያስቆጠሩት ቶማስ ሚለር፣ ዳዮት ኡፓሜካኖ፣ ሌሮይ ሳኔ እና ሮቤርት ሌቫንዶቭስኪ ናቸው። በሄርታ ቤርሊን ቅዳሜ ዕለት የሶስት ለሁለት ሽንፈት የገጠመው ቦሩሲያ ዶርትሙንድ በሰላሳ አራት ነጥብ በደረጃ ሰንጠረዡ ሁለተኛ ሆኖ ባየር ሚንሽንን ይከተላል። ፍራይቡርግ 29 ነጥብ ሰብስቦ ሶስተኛ ነው። ባየርን ሊቨርኩሰንና ሆፈናይም ፍቃድም 28 ነጥብ አላቸው። በግብ ክፍያ ተለያይተው አራተኛና አምስተኛ ደረጃ ይዟል። ሽቱትጋርት፣ አርሜኒያ ቢሌፌልድ እና ግሮይተር ፊዩርትስ 17፣ 16ና አምስት ነጥብ ብቻ ይዘው ከ16ኛ እስከ 18ኛ ያለውን የቡንደስ ሊጋ የመጨረሻ ደረጃ ይዟል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።